የመንግስት ጉዳዮች አጣሪ ጉባኤ በሶስት ዙሪያ ያካሄደውን ይፋ የሙያ የምስክርነት መስማት ሂደት ዛሬ አጠናቋል። የጉባኤው ሰብሳቢ የሆኑት የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ እንዳሉት ከቀረቡት ሀያ ሁለት የጽሑፍ አስተያየቶች አብዛኞቹ ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። ዛሬ ምስክርነታቸውን የሰጡ የጤና ሚኒስቴር እና የኢትዮጵያ ብሔራዊ ምርጫ ቦርድ ባለስልጣናት እና የስራ ኃላፊዎችም ባለው የኮሮና ቫይረስ ወረርሽኝና በአስቸኳይ ጊዜ አዋጅ ውስጥ ምርጫ ማካሄድ እንደማይቻል አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ይል ከህዝብ ተወካዮች ምክር ቤት ወደ ፌዴሬሽን ምክር ቤት የተመራው በህገ መንግስት አጣሪ ጉባኤም የቀጠለው የህገ መንግስት ትርጉም ሂደት በኢትዮጵያ ታሪክ ያልተለመደም ወሳኝ የሚባልም ክንውን ነው። ሂደቱ የፊታችን መስከረም መጨረሻ የአምስት ዓመት የስልጣን ዘመኑ የሚያበቃውን የኢትዮጵያ መንግስት ቀጣይ ጣፋንታ ይወስናል። የአገሪቱ አጠቃላይ ምርጫ በኮሮና ቫይረስ ምክንያት መተላለፉን ተከትሎ ኢትዮጵያ መስከረም ላይ ስልጣን የሚረከብ በህገ መንግስቱ መሰረት የተመረጠ መንግስት ላይ ኖራት ይችላል። በ1987 የጸደቀው ህገ መንግስት ደግሞ ይህንን በተመለከተ ግልጽ ያላካሄድ አላስቀመጠም። የህዝብ ተወካዮች ምክር ቤት ታዲያ ከጉዳዩ ጋር የተያያዙትን ሶስት የህገ መንግስት አንቀጾች መተርጎም ግልጽ መልስ እንደሚያስገኝ አምኗል። አንቀጾቹ በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚጠቁሙ በሌላ በኩል ደግሞ የሕዝብን ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌዴራል መንግስቱ የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። የአስቸኳይ ጊዜ አዋጅ ደግሞ ምርጫ ለማካሄድ የሚያስፈልጉትን ጨምሮ የተለያዩ መብቶችን ይገድባል። የሕገ መንግስት ጉዳዮች አጣሪ ጉባኤ ዛሬ ባካሄደው ሦስተኛ ዙር የሙያ አስተያየት መድረክ ላይ የተናገሩት የጤና ሚኒስትር ዶክተር ሊያ ታደሰ እንዳሉት ደግሞ አዋጁ የቫይረሱን ስርጭት ለመከላከል አስፈላጊ ነው። በዚህ በአስቸኳይ ጊዜ አዋጁ በተቀመጠው መሰረት ለመረባረብና አስፈላጊ ግብአቶችን፣ መሰረተ ልማቶች ለዚህ ወረርሽኝ ምላሽ ለመስጠት ወደዚህ ስራ ለማዞር አቅምን የሚፈጥር ነው። ስለዚህ በአጠቃላይ ወረርሽኝ ለመግታት አስፈላጊ የሆኑት በተለይ ከበሽታውም ባህሪ አኳያ እነዚህ አስፈላጊ እርምጃዎችን ለማሳለጥ አስቻይ ሁኔታ ለመፍጠር ይህ አስቸኳይ ጊዜ ያስፈልጋል ብለን ነው ምናምነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተም የቫይረሱ ስርጭት ህብረተሰብ ውስጥ መግባቱን ጭምር ነው ያመለከቱት። በጣም ስር እየሰደደ የመጣበትና ከጊዜ ወደ ጊዜ በተለይ ምንም አይነት የጉዞም ሆነ ከበሽታው ጋር ፖስቲቭ ሆነው ግንኙነት ከነሱ ጋር ያላደረጉ ሰዎች በበሽታው መያዛቸው እየጨመረ ነው ያለው። በተለያዩ ቦታዎች ላይ የኮሚኒቲ ትራንስሚሽን ወይም ደግሞ በማህበረሰቡ ስርጭቱን የጀመረበትና ና ከዚህ በፊት ስንሰራቸው የነበሩትን ሁኔታዎች አጠናክረን መስራት በሚገባን ሁኔታ ላይ ካልሆነን በስተቀረ ምናልባት በሌሎች ሀገራት ላይ እያየናቸው ትልልቅ አስከፊ ሁኔታዎች ሊመጡ የሚችሉበት ሁኔታ እንዳለ ማሳያ ነው የሚሆነው። በአሁኑ ጊዜ የማህበረሰቡን ደህንነት ከማረጋገጥ የበለጠ ትኩረት የሚጠይቅ ሁኔታ የለም ሲሉም ዶክተር ኤባ ለጉባኤው አስረድተዋል። ባለን ውስን ሀብት መጀመሪያ ማህበረሰባችንን ህልውናውን ማስጠበቅና አሁን ከተጋረጠበት ችግር ከአንዱ ፌስ ወደ አንዱ ፌስ ማረጋገጥ ነው ወይስ ሁለት ሶስት አራት አምጥተን ያለንን ውስን ሀብት ያውም ደግሞ የማህበረሰቡን የጤና ሁኔታ ሚዛን ላይ አስቀምጠን፣ ስለዚህ ልክ እንደ ባለሙያ ሆኜ ነው የምናገረው። በዛ አንጻር ካየነው በምንም መመዘኛ መጀመሪያ ልናስቀምጠው የምንችለው የማህበረሰባችንን ደህንነት ነው። ሁሉ ነገር ሊሆን የሚችለው ማህበረሰቡ ደህና ሲሆን ነው። ከዛ በኋላ የሚመጡት ነገሮች ማህበረሰቡ ለሚሰራቸው ስራዎች ደጋፊ ሁኔታዎችን የሚፈጥሩ ሁኔታዎች ናቸው እንጂ ወሳኝነት ኖሯቸው ህልውናን የሚያረጋግጡ አይደሉም። ስለዚህ በዛ አንጻር ቅድም ከምርጫ ጋርም ሲነሳ የነበረው የአቅም ውስንነት የማህበረሰብን ፎከስ የሌሎች አካላትንም የምናጣ ከሆነ አሁን የጠቀስናቸው በጣም ትናንሽ ቁጥሮች ኤክስፕሎድ የማያደርጉበት ምክንያት ምንም የለም። ጣሊያን ላይ እያየነው ይሄ ነው። ብራዚል ላይ እያየነው ነው ያለ ነው ይሄ ነው። ራሻ ላይ ዛሬ በቀን ወደ አስር ሺህ ኬዝ እየተመዘገበ ያለው ከዚህ ጋር የተገናኘ ነው። ስለዚህ በሁለት አሃዝ የተደገፈው ነገ ወደ አስር ሺዎች የማይገባበት ምንም ምክንያት የለም። እስካሁን የመጣውም ማህበረሰቡም መንግስትም የተለያዩ አካላት ባመጡት እና ሌሎች ነባሪያ ሁኔታዎች በጎ ተጽዕኖ በማምጣት ነው። ይሄ ግን ሊያሻግረን የሚችለው ደግሞ አሁንም እጅግ ከፍተኛ የሆነ ርብርብና ያለንን ውስን ሀብት ለተገቢው ሁኔታ እና ከሁሉ በላይ ደግሞ የሚመለከተውም የመንግስት አካል ማህበረሰቡም የመጀመሪያውም የመጨረሻውም ፎከስ መሆን ያለበት ጤናውን ማረጋገጥ፣ ከዚህ ወረርሽኝ ማለፍ፣ ይህንን ካረጋገጠም በኋላ ግን ወደ ሌሎች ነገሮች የምንገባበት ሁኔታ መኖር አለበት የሚል እምነት ነው ያለኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም የምርጫው ሂደት ወረርሽኙን ለመከላከል እየተጣሉ ባሉ ገደቦች ውስጥ መካሄድ እንደማይችል አብራርተዋል። የምርጫ ቦርዱ ያወጣውን የምርጫ አፈጻጸም እቅድ እና አጠቃላይ ምርጫ ሰሌዳ ያሰረዘው ዋና ምክንያት አጠቃላይ ወረርሽኙ የተደረሰ ወረርሽኝ ማለት ምን ማለት አድርገውታል ያለውን ወረርሽኝ ስጋት ለመከላከል የሚወስዷቸው ወይም ውሰዱ ያሉን እርምጃዎች የምርጫ ሂደቱን ማከናወን እንደማንችል ላሳየን ነው። ስለዚህ በአጠቃላይ ታወቅ ያለበት ነገር እዚህ ላይ የሚመስለኝ ምንድን ነው ወረርሽኙ ሳይሆን ወረርሽኙን ለመከላከል የሚደረጉ እርምጃዎች የተጣሉ ገደቦች፣ የእንቅስቃሴ ገደቦች፣ የትራንስፖርት ገደቦች፣ የመሰብሰብ ገደቦች ልናደርጋቸው በተለይም ደግሞ የምርጫ ሰሌዳው ደርሶ ከነበረበት ደረጃ አንጻር የምርጫ አስፈጻሚዎችን ሰብስቦ ትሬን ማድረግ የምርጫ አስፈጻሚዎቹ ከሰለጠኑ በኋላ ወደ መራጮች ምዝገባ ወደሚለው ነገር ልንሄድ እንደማንችል በመረዳት ነው። የሕገ መንግሥት ጉዳዮች አጣሪ ጉባኤ የባለሙያዎችንና ከጉዳዩ ጋር ግንኙነት ያላቸውን አካላት ምስክርነት ያዳመጠበትን የሶስት ዙር መድረክ ዛሬ አጠናቋል። በማጠቃለያው ላይ የተናገሩት የጉባኤት ፕሬዝዳንት መአዛ አሸናፊ አብዛኛዎቹ ባለሙያዎች ተመሳሳይ ሀሳብ ማንጸባረቃቸውን አብራርተዋል። ባለፉት ቀናት በወፍ በረር በተደረገው መለየት ከቀረቡት ሀያ ሁለት አስተያየቶች ውስጥ አብዛኛዎቹ አስተያየቶች በተለያየ ምክንያትም ቢሆን ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። በጣት የሚቆጠሩት ደግሞ በተለያየ ምክንያት የተለየ ድምዳሜ የሚያሳዩ ሆነው ቀርበዋል። ለቀረበው ጥያቄ መፍትሄ የሚሰጡ አስተያየቶች ከግምት የሚገቡ ይሆናል። ባለው አጭር ጊዜ ሂደቱን አሳታፊ ለማድረግ ጥረቶች የተደረጉ ቢሆንም እንዲህ ያለው አዲስ ሂደት እና ባት ያለንን ከፍተኛ ፍላጎት ነው። ሆኖም ወይዘሮ መዓዛ በአብዛኛዎቹ ባለሙያዎች ተንጸባረቀ ያሉትን መደምደሚያ ምንነት አልጠቀሱም። ከዛሬ በፊት በነበሩት ሁለት መድረኮች የቀረቡ አብዛኛዎቹ የሕገ መንግሥት ባለሙያዎች ሕገ መንግሥቱን መተርጎም አሁን ላለው ሁኔታ ምላሽ እንደሚያስገኝ ነው ያብራሩት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ